Madame la présidente, donc, oui. qui est l'heureux re... jury. jury, lauréat du It's prix the du the jury. በዓለማችን እውቅናና ክብር ከሚሰጣቸው የፊልም ፌስቲቫሎችና ሽልማቶች መካከል በየዓመቱ ግንቦት ወር አጋማሽ ላይ በፈረንሳይ የሚካሄደው የካን ፊልም ፌስቲቫል ተጠቃሽ ነው። ቀደም ሲል ያዳመጣችሁትም ዘንድሮ ለሰባ አንደኛ ጊዜ በተካሄደው የካን ፊልም ፌስቲቫል ለውድድር ቀርበው ከነበሩት ሀያ አንድ ፊልሞች መካከል በሊባኖሳዊቷ የፊልም ዳይሬክተርና ጸሐፊ ናዲን ላባኪ የተዘጋጀውና ኢትዮጵያዊቷ ዮርዳኖስ ሽፈራው የተወነችበት ህጋዊ መኖሪያ ፍቃድ ሳይኖራቸው ሊባኖስ ውስጥ በሚሰሩ ዜጎች የሚደርስባቸውን የፍትህ የሰብአዊ መብት ጥሰትና ማህበራዊ ችግሮች የሚዳስሰው ካፈናም የተሰኘው ፊልም የዳኞች ሽልማት ወይም ጁሪ ፕራይዝ አሸናፊ ሆኖ መመረጡን ታዋቂዋ የፊልም አክትሪስና የካን ፊልም ፌስቲቫል የዳኞች ፕሬዚዳንት ኬት ብላንሼት መድረኩ ላይ ስትገልጽ ነበር። ፊልሙ ይዞት በተነሳው ጭብጥና በታሪኩ ሂደት የብዙዎችን የፊልም ባለሙያዎችና ተመልካቾች እንዲሁም የመገናኛ ብዙሃንን ትኩረት ስቦም ሰንብቷል። የተከበራችሁ አድማጮቻችን፣ የዛሬው የእሁድ መዝናኛ እንግዳችን የካን ፊልም ፌስቲቫል የወርቃማው ዘንባባ ወይም ፓልም ዶር አሸናፊ የሆነውን ከካፋናም ተዋናይ ዮርዳኖስ ሽፈራው በፊልሙና በቤይሩት ስላለው ህይወቷ እንዲሁም ከፊል ፊልም አዘጋጆቹ ጋር ስለገጠማት አንዳንድ ጉዳዮችም ታውጋናለች። ከመዝናኛ ዝግጅቱ ጋር አብራችሁ ትቆዩ ዘንድ ግብዣችን ነው። ከናቱ ካገሩ ስደትን መምረቱ ስማ ለውስማ ባላሰበችውና ባልጠበቀችው ሁኔታ በአረብ ሀገር ለእንጀራ ፍለጋ በስደት የወጡ ዜጎችን ሕይወት በሚዳስሰው ፊልም ላይ ለመሳተፍ እድሉን አገኘች። ከዛም አልፎም ፊልሙ በዓለም አቀፍ የፊልም ውድድር ላይ እጩ ሆኖ ሲቀርብ አሸናፊ እንደሚሆንም አስቀድማ ገምታ እንደነበርም ዮርዳኖስ ትገልጻለች። ያነሳለሁ ብዬ አላሰብኩም። ፊልሙ እንደሚደርስ በጣም እርግጠኛ ነበርኳት። የሚመርጠው ሰው አስተዋይ ከሆነ ይሄንን ጉዳት በደንብ ካይ፣ ለምን ብትይ፣ ፊልሙ እውነተኛ ታሪክ ነው። የኛ ጉዳት እውነት፣ ደግሞ እውነት ተደብቃ አስቀርም። ብዙ ከዚህ ባሰማለን። ትልቅ የዓለማችን ውስጥ ከሚካሄዱ የፊልም ፌስቲቫሎች መካከል አንዱ ነው የከን ፊልም ፌስቲቫል። እዛ ላይ ስትገኝ የፈጠረቤት ስሜት ምንድን ነበረ? ቀዩ ምንጣፍ ላይ የተለያዩ መገናኛ ብዙሀን ባለሙያዎች ነበሩ። እንግዲህ አይ አይቼሻለሁኝ በተለያዩ ቪዲዮዎች ላይ አንቺም የሀገርሽን የባህል አምባሳደር ሆነሽ ነበር ማለት ነው የሚቻለው። እና እስቲ ስትገቡም የነበረው አቀባበልም አዳራሹ ውስጥም እስቲ የነበረው ነገር እንዴት ተገልጨዋለሽ? እኔ ደስተኛ አልነበርኩ ፊቴ ምናምን አይኮነ ተደናግጫለሁ። ለምን አይቼው አላውቅም። በቃ ግን ህይወቱ ደስ ይላል። ይህሰ ያደንቅሻል ይሄም ብርታ ጥሻል እ ሌላ ነገር ፈርሽ ብቃርብ ነው ም በተለይ ለእኔ የሰጡኝን አክብሮት እውነት ልነግርሽ አልችለም። የሀገር ፊልም እዛ ቦታ ላይ ደርስ በጣም ነው የምመኘው። እና በእርግጥ ማካ የሆኑ ልብሶች ደስቶኛል። ያው እሱ በፊልሙ ስፖንሰር ግን እኔ ያንን አልፈልግም ብዬ ነው ያለኝን አበሻቀሚ የለበስኩ ብዙዎቹ ወይኒ ኬት ነው የሚመጣው በጣም ነው የሚያ ተጨምረው አብሮኝ ብዙዎች ፎቶዎች ተነስተዋል። የውጭ ሀገር ዜጎች እና የሀገራችን ባህል እንደሆነ እዚህ ጸጉሬ ላይ ስላረፈ ነገር ይጠይቁኛል እና በጣም ደስተኛ ነበሩ በአበሻ ቀሚሱ። ያንችንም ጨምሮ የብዙ በቤይሩትም ሆነ በተለያዩ የመካከለኛው ምስራቅ ሀገራት የሚገኙ ሴትቶቻችንን ህይወት ወክለሽ ነው የተጫወትሽው እና ይሄን እድል እንዴት አገኘሽ? ነገነት ላይ ያገኘን በአጋጣሚ እኔ የምሰራው አንድ ምግብ ቤት ውስጥ እቃ በማጠብ ነበረም። እዛ ቆሻሻ እኔ ነኝ የምጥለው ና አንድ ሴት መንገድ ላይ ያገኘችኝ ቆሻሻ ተሸክሜ ሲሄድ ልጅቷ ባገኘችኝ ሰዓት፣ እኔ በቃ እያለቀስኩም ነበር። አሰሪ ገንዘብ አልከፈለኝም ነበር የሁለት ወር እና ፊቴን አይታ ይመስለኛል ቁጭ በይ ትንሽ ቪዲዮ ልቅረጽሽ ብላ ፈቃዴን ጠየቀችኝ። እሺ አልኳትኝ። ስለ ራሴ ህይወት ታሪክ ነው መጀመሪያ መጠየቅ የጀመረችው ና ሲነገርኳትኝ ጥያቄ ያቀረበልኝ ከኔ ጋር ፊልም ትሰራያለሽ? ማለት ነ። አረብኛ ማንበብ ምናምን እኮ አልችልም ስላት፣ ችግር የለውም በቃል ንግባባለን ማለት። እሺ አልኳል። በዚህ አጋጣሚ የተገናኛል ከካፊንጓ ጋር ምን አይነት ገጸ ባህሪ እንደምትጫወች ስለምን ታሪክ እንደምትጫወች አስቀድመው ነግረውሻል ወይንስ እዛ ከሄድሽ በኋላ ነው ሁኔታውን የተረዳሹ? አልነገሩኝም ነበር። ምንም አገው ነገር አልነበረም። ስክሪቱን ስታነብልኝ እኔ በጣም ነበር ደስ ያለኝ በሰዓቱ። ለምን ራሳቸው እንዲህ አይነት ችግር ውስጥ እንደምንኖር ማወቃቸው ራሱ ለእኔ አስ ወደ ሁለት ሰዓት ገደማ በሚፈጀውና በአረበኛ ቋንቋ ቤሩት ውስጥ የተሰራው ካፈናም ከፊልሙ ዳይሬክተሯ እና ተዋናይ ናዲን ላባኪ በስተቀር፣ በመሪ ተዋናይነት የተሳተፉት የዮርዳኖስ ሽፈራውም ሆነ በቤሩት ከቤተሰቦቹ ጋር በስደት የሚገኘው ሶሪያዊው የ12 ዓመት ታዳጊ ዘይን፣ እንዲሁም ሌሎችም ተዋናዮች ከዚህ ቀደም በምንም አይነት የፊልም ሆነ የቲያትር ጥበብ ውስጥ ተሳትፈው የማያውቁና የፊልሙን ገጸ ባህሪ توانا وتوغل باونا المم يا فيلمون و رونات شو بوك تري خمسة عشر حزيران وبتنفيذ صعوبة <applause> عارف ليه طعنت واحد ابن كلب بالسكين طعنت واحد بالسكين إي وابن كلب كمان مصر علي هي በስምንት አመቱ የቤሩት ቆይታ ውስጥ የስራ ፍቃድ አግኝታ የሰራችባቸው አራት አመታት ሲሆኑ በአሰሪዎቿ በሚደርስባት የተለያዩ በደሎችና ማስፈራራቶች ብሎም ትንኮሳዎች ከነበረችበትን ቤት ለመውጣት መገደዷን ዮርዳኖስ ትገልጻለች። አብዛኞቹ መጥፎች ናቸው። መሀል የሆነ ቤት አርቼ ነበረ ሲትዮ አባት ካገኝልሽ ብላይ የማጃ መድኃኒት ሁሉ ቅላቴ ላይ እስከምገባ ድረስ ደርሻለ። በጣም ተሰቃይቻለው። ምግብ በልቶ እዚህ ጨርሶ ፍሪጅ ውስጥ ነው የሚታጠጡ። ፍሪጅ ቁልፍ ነው። ገና ለግና መሳፋት ጠብቄ የቆሻሻ ፌስታል ቀይራለሁ፣ ንጹህ እንዲሆንልኝ ብዬ ለመብላት ነው። ይህንን ሁሉ ላይፍ አሳልፍ ቆልፎብሽ ነው የሚትሄደው። ወደ ውጭ መውጣት የለም። በዛ ላይ ደግሞ ደሞዝሽን እንኳን በአግባብ አይሰጥሽም። ኢትዮጵያዊ ሲብስባት ምኞቷ ወይ ከዛ ቤት መውጣት ነው ወይ ወደ ሀገሯ መመለስ ነው። ለብር እንኳን አታ ግን እራሳቸው የሆነ ነገር ያደረጉ ነው መልሰው እራሷን ታለ በሌላ ህገ ወጥ ነው የሚከሱች። ለምን ግን የእኛም ኤምባሲ እንኳን ይህን እንኳን የሚያጣራ የለም? ከዚህ ቀደም በሁለት የተለያዩ ፊልሞቿ በካን ፊልም ፌስቲቫል ለመወዳደር ይዛ በቅብትልም ስኬታማ አልነበረችም። ሊባኖሳዊቷ የፊልም ባለሙያ ናዲን ላባኪ በገዛ ማህበረሰቧ ውስጥ ደፍረው ሊነሱ የማይችሉ ሀሳቦችን በፊልሟ ውስጥ በማምጣት ትታወቃለች። ስለ ሴቶች እኩልነትም ድምጿን ከፍ አድርጋ ታሰማለች። በሀገሯም ፖለቲካ ውስጥ ተሳታፊ ናት። ይሁን እንጂ ለመጀመሪያ ጊዜ በዓለም አቀፍ የፊልም ፌስቲቫል ላይ ትልቅ ሽልማት ለማግኘት በበቃችበት ፊልሟ ና ሶኒ ፒክቸርስ ክላሲክም በሰሜን አሜሪካ ና በላቲን አሜሪካ ፊልሟን በተለያዩ ሲኒማዎች ለማሳየት አንድ ነጥብ ሶስት ሚሊዮን ዶላር ስምምነት የተፈራረመበትን ትልቅ እድል ይዞ የመጣላትን ከፈናም የተሰኘው ፊልሟ አይናቸውን ጨፍነው አፍንጫቸው ስር በሌሎች ህጋዊ ፍቃድ የላቸውም በሚሏቸው ዜጎች ላይ የሚፈጽሙትን የመብትና የፍትህ ጉድለት ለማሳየት ትነሳ እንጂ አንዳችም ውልና ፊርማ ሳታድርግ ካሰራቻት ዮርዳኖስ ጋር ከፊልሙ ቀረጻ መጠናቀቅ በኋላም የጉልበት ብዝበዛ በማድረግና እንዲሁም ከማስፈራራት ያልተገባ አያያዝ በማድረግም ከወገኖቿ የተለየ ድርጊትም እንዳልፈጸመች ዮርዳኖስ እንዲህ ታስረዳለች። አርቲስት የተሳተፈው ክብር ለእኔ አልነበራቸውም። ከእሷ ጋር ባለኝ ነገር እስቀረጻው እስኪያልቅ ድረስ ጥሩ ነበር። በሰአቱ ሰጠኝ ነበረ ያው ደሞዜ ወራዊ ደሞ ኛ ለፊልም ተብሎ የተፈለይ ነገር አይደለም። ለምን እኔም አላወቅ መኒ ቶኮልኩሲን በቃ መኖሪያ ፍቃዱን ተሰራልኝ ታሰራልኛለ በማለት ነው። ህጋዊ መሆን እፈልግ ነበረ። በዛ መሀል ፊልሙ ቀረጻው ሲያልቅ ወደ ጽዳት ተቀየረ። ከዛ ጽዳት እሷ ቤት ትሰራለኝ፣ ጠዋት መጣለው መስሪያ ቤቱን ይሰራለሁ። ከዛ ባሏ ደግሞ ስቱዲዮ አለው። ስቱዲዮም እጅ ያጸዳለውኝ ሲዶ ምጅ ያጸዳለሁ። ነገርኳት መጀመሪያ የተስማማ ነው እኮ ሁለት ሰዓት ብቻ እንድሰራ ነው መኖሪያ ቤትሽ እንጂ እኮ ይህን ሁሉ ሰዓት እንድሰራ አልነበረም ስላት፣ እኔ ነኝ እኮ ማዘው እዚህም ሆነ እዛ የኔ ነው አለች። በዛ መሀል ቀረጻው ሲያልቅ ጠባያቸው ተቀየረ። የስራና የመብት ጥያቄ ለአሰሪዋ የፊልሙ ዳይሬክተር ያነሳችው ዮርዳኖስ የተሰጣት ምላሽ ግን ከቤት ለቃ እንድትወጣ ነበር። ቤት እንድለቅታል ቤት ለቂቅ ይወጣውኝ ከዛ ስለው ባለቤቷ ምን እንዳለች ታውቂያለሽ? ስም ያለኝ እኔ ከፍ ከፈለው አላስወጣሽም በሩ ቆልስ ያስቀምጥብሻለሁ ሲለኝ ምንም አላል ፈራውኝ። በቃ ፊልሙ ላይ ያደረኩት ነገር ለሷ እንደማን እንደ እንዴት ነው ልበልሽ፣ ቁም ነገር ልሰጠው አልቻለች። ከቤሩት አንስቶ እስከ ካን የፊልም ፌስቲቫል ቆይታ ድረስም በፊልሙ ዳይሬክተር የደረሰባት መገለልና ለስራዋ ትኩረት ማጣት ስሜቷን ክፉኛ ጎርቶት እንደነበር ዮርዳኖስ ሁኔታውን እንዲህ ትገልጸዋለች ሌላም ከገባን ሰዓት ጀምሮ ማለት ነው። ስለ ልጁ ነው የምጠይቀው፣ ዜን እንዴት ነው እንዴት ሆነ ልጁ እንዴት ነው ተመችቶታል? ምናምን እኔ መኖሬን ራሱ ረሳለች። በጭራሽ ከሰው አልቆጠረም። በኋላ በቃ ለእኔ እንዳየሹ ካን ላይ በነበረው ለእኔ ብዙም ቦታ የላትም። ሁሉም ራሷ መውጣታችን በፊት ለሀገር ብዙ እንዳታወሪ ብለኛል። ለምን አልኳት፣ ለእኔ ብዙ ፊት የማስጠጠኝ ለዛ ነው። ለምን ስላት እኔ ጋር መስራትችን ራሷ መስራት፣ እሺ ብዬ ነው ዝም ያልኳት። በሊባኖስም እንግዲህ ከዚህ ፈረንሳይ ውስጥም እንዲሁም በተለያዩ ዓለማት ሲኒማ ቤቶች የመታየት እድል ይኖረዋል። እንግዲህ ምን አይነት መልእክት ያስተላልፋል? ምን ብለሽ ጠብቂያለሽ? በዚህ አጋጣሚ ከእኔ ጋር ብዙዎቹ እንደሚያወሩኝ በፌስቡክ ከሆነ በጣም እንደተደሰቱ ና በጣም እንደሚያደንቁ ያለ ወረቀት ጠርታ አንዱ እንዲያውም ፔኩላይ ፖስት አድርጓል እ አንዳንዳቸው አረብ ሀገር ያላቸው ያለ ወረቀት የምታሰሩ የምትጨቁኗቸው በሙሉ መልፋቱ ምንድን ነው የኔ ፎቶ አድርጎ በአረብኛ ጽ ፖስት አድርጓል እና ጓደኞች እንደሚነግሩኝ ከሆነ ጋዜጣ ላይ ሁሉ እንደተለቀቀ እና እኔ የምኞቴ አሁን ትምህርት ቢወስዱ እንደ ፊልሙ ከሆነ ፊልሙ ብዙ መልካለሁ። የወርቅ ዘንባባ አሸናፊ ከሆኑት ፊልሞች መካከል አንዱ በሆነው የካፈናም ፊልም ላይ ተዋናይ የነበረችው ዮርዳኖስ ሽፈራው በፊልም ዳይሬክተሯ ደረሰብኝ ላለችው ቅሬታ ፊልም ዳይሬክተሯን ናዲን ላቤኪን ስለ ፊልሙና ከዮርዳኖስ ጋር በተያያዘ ስለተነሳው ቅሬታ ምላሿን እንድትሰጠኝ ለማድረግ ባገኘዋቸው የተለያዩ አድራሻዎቿ ጥያቄ ለማቅረብ ሞክሬ የነበረ ቢሆንም ከፊልም ዳይሬክተሯ ግን ምላሽ ለማግኘት ሳይቻለኝ ቀርቷል። የተከበራችሁ አድማጮቻችን በሰባ አንደኛው የካን ፊልም ፌስቲቫል ላይ ተካፋይ በነበረው ካፋናም በተሰኘው ፊልም ተውና ብቃቷን ካሳየችው ከዮርዳኖስ ሽፈራው ጋር ያደረግኩት ቆይታ ነበር። ዮርዳኖስን በማመስገን እስካሁን ድረስ ከዝግጅቱ ጋር ለነበራችሁ ምስጋናዬን በማቅረብ በዚሁ ሰናበታለሁኝ። ሃይማኖት ጥሩ ለነበርኩኝ መልካም ሰንበት።